ኤስቢኤስ ሬዲዮ ወቅታዊ ጉዳዮች። ኮሮና ቫይረስ በአውስትራሊያ የቤት ኪራይ ገበያ ላይ ተጽዕኖ አሳድሯል። የመኖሪያ ቤት ተከራዮች እንደምን ኪራያቸውን እንደሚከፍሉ ጥርጣሬ ሲገባቸው ነጋዴዎች የኢኮኖሚ ማሽቆልቆል ገጥሟቸዋል። አነስተኛ ንግዶች በሮቻቸውን መዝጋት እየጀመሩ ባሉበት ሁኔታ የአነስተኛ ንግድ ባለቤት በሆኑት ስታንሊ ሉ ላይ ብርቱ ስጋትን አሳድሯል። ንግዳቸው እንደምን ዳግም እንደሚያንሰራራም ሀሳብ ገብቷቸዋል። ትራፊክ በእጅጉ ቀንሷል። ንግድ በጣሙን አሽቆልቁላል። ኪራያችንን መክፈል መቻልና ያለመቻላችንን እውነታ ልንጋፈጥ እየተቃረብን ነው። ጭንቀት ገብቶናል፣ በማለት ቫይረሱ በንግዳቸው ላይ ስላሳደረው ተጽዕኖ ተናግረዋል። ኪራይን ባሽቆለቆለ ገበያ እየከፈሉ የኪራይ ጊዜውን ጠብቆ የማቆየቱ ጉዳይ በርካታ የአነስተኛ ንግድ ባለቤቶችን ገጥሞ ያለ መዋለል ሆኗል። የአውስትሬሊያ አነስተኛ ንግድ ምክር ቤት ዋና ሥራ አስፈጻሚ ፒተር ስትሮንግ ይህንኑ አስመልክተው ሲናገሩ የኪራይ ጉዳይ ከባድ ነው። የገበያ አዳራሾች ምክር ቤትና የንግድ ቤት አከራዮች ለገዛ ባለመነሳሳታቸው በጣሙን ቅር ተሰኝተናል ብለዋል። ይሁንና ምንም እንኳ ቁጥራቸው አናሳም ቢሆን በጎ እሳቤ ይዘው የተነሱ እንዳሉ ሲያመላክቱ አንዱ የሰማሁት አከራይ ለንግድ ቤቱ ተከራይ ለዘጠኝ ወራት ያህል የቤት ኪራይ አትክፈለኝ ብሎ ማለትን ሲሆን ሌሎችም ለኪራይ ክፍያ ከተከራዮቻቸው ጋር መላ ለማበጀት እየሞከሩ መሆኑን ነው ብለዋል። በሌላም በኩል በኮሮና ቫይረስ ሳቢያ በሥራቸው ላይ የመቆየትና አለመቆየት ጥርጣሬ የገባቸው የመኖሪያ ቤት ተከራዮችም አያሌ ናቸው። የኒው ሳውዝ ዌልስ የመኖሪያ ቤት ተከራዮች ማኅበር ገዲብ የፖሊሲ መኮንን የሆኑት ሊዮ ፓተርሰን ሮስ ጉዳዩን አጣዳፊነት ሲገልጡ ከወዲሁ የቤት ክራያን የምከፍልበት ምንም አቅም ስለሌለኝ ዛሬ ማታ የማድረው መኪና ውስጥ ነው የሚል ስልክ መቀበል ጀምረናል። በተከራዮች ላይ እንዲህ ያለ ተጽዕኖ እያደረ ነው። መንግሥት በአስቸኳይ የድጋፍ እርምጃ እንዲወስድ እንሻለን በማለት አፋጣኝ የእገዛ ጥሪ አቅርበዋል። በሌላ ወገን ከኒው ሳውዝ ዌልስ የቤት ባለቤቶች ማህበር በኩል ጆን ጊልሞቪች አከራዮች አጣብቅኝ ውስጥ እንደ ገቡ ሲናገሩ፣ ሁኔታው በአከራዮች ላይ የገቢ ተጽዕኖ ያሳድራል። ተከራዮች ኪራያቸውን መክፈል ካልቻሉ፣ አብዛኞቹ አከራዮች ሌላው ቀርቶ አነስተኛ የቤት ኪራይ ገቢ በግለሰብ ደረጃ እንኳን ቢቋረጥባቸው የቤት ባለቤትነታቸውን ጠብቆ መቆየት የሚችሉ አይደሉም በማለት በአከራዮች በኩል ያሉትን ውጥረቶች ገልጠዋል። የፌዴራል መንግስቱም ይህንኑ ልብ በማለት አዲስ የድጎማ ብልሃት ለማፈላለግ እያሰበ ነው። ጠቅላይ ሚኒስትር ስኮት ሞሪሰን ባለፈው ማክሰኞ ከስቴትና ክፍለ ግዛት በጅሮንዶች ጋር በተወያዩበት ወቅት በተከራዮች አከራዮችና አበዳሪዎች መካከል ያሉትን ውስብስብ ጉዳዮች ለመፍታት ሊወሰዱ የሚገቡ እርምጃዎች በዚህ ሳምንት መቋጫ እንደሚበጅላቸው ገልጠዋል። ታዝማኒያ ተከራዮችን ለማገዝ አከራዮች ተከራዮችን ከቤት ማስወጣት እንዳይችሉ ጊዜያዊ ደንብ አሳልፋለች። ይሁንና የኒው ሳውዝ ዌልስ ተከራዮች ማኅበር ገዲብ የፖሊሲ መኮንን ፓተርሰን ሮስ ይህ ቀውስ ካለፈ በኋላ በውዝፍ ኪራይ ተከራዮች እንዲጨነቁ አንሻም ብለዋል። የአከራዮች ማኅበርም በበኩሉ መንግሥት ኪራያቸውን መክፈል ለማይችሉ ተከራዮች ቀውሱ እስከሚያልፍ እንዲደጉማቸው ይጠይቃል። የተቃዋሚ ቡድን መሪ አንቶኒ አልባኒዝ አያሌ አውስትራሊያውያን ቫይረሱ ያሳድረው ተጽዕኖ ሰለባዎች በመሆናቸው በአስቸኳይ ችግሩ እንዲፈታ አሳስበዋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። Ya programun kata tas on radio mobile app celalu Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.